the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተከሳሹ ራሱ አላደረግኩም በማለቱ ያን መሰረት አድርጎ የተወሰነ ውሳኔ ስለሆነ ተገቢ ነው ብዬ አልቀበልም። ምክንያቱም ቤቱ ስትሻ ተደርጓል፣ ወረቀቶች ተወስደዋል፣ ገንዘብ ተወስደዋል ይሄ እራሳቸው ልጆቹ እርስ በርሳቸው ተመሰካክሎ የሚያረጋግጡት ነው። የሰማችሁት የተማም አባቡልጉን ቡልቡል ድምፅ ነው። አቶ ተማም በነዘላለም ዘላለም ወርቅ አገኘው መዝገብ ከተከሰሱት የአብዛኞቹ ተከላካይ ጠበቃ ናቸው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን አድማጮች፣ እንደምን ውላችሁ አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ25 እና 30 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት የአማርኛ ፕሮግራማችን ነው። የዛሬ አርብ የካቲት 27 ቀን 2007 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዲስ አበበነን። አሁን በቅድሚያ ያለም ዜና። በአባይ ውሃ አጠቃቀምና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ፣ ግብፅና ሱዳን ካርቱም ላይ ባካሄዱት የሦስትዮሽ ስብሰባ ከስምምነት መድረሳቸው ተገለጠ። የሱዳን ውጭ ጉዳይ ሚኒስትር አሊ ካርቲ ዛሬ አርብ ለጋዜጠኞች በሰጡት ቃል በአባይ ውሃ አጠቃቀምና በታላቁ የኢትዮጵያ ህዳሴ ግድብ ላይ መግባባት ደርሰናል ማለታቸው ተሰምቷል። ማክሰኞ ዕለት ካርቱም ላይ የተጀመረው የሦስትዮሽ ስብሰባ ዋና መነጋገሪያ አጀንዳዎች የአባይ ውሃ አጠቃቀምና የህዳሴ ግድብ የሚል ነበር ግብጽ ግድቡ የውሃ ድርሻዬን ይነካብኛል ትላለች። ኢትዮጵያ ግን የህዳሴው ግድብ የግብፅንም ሆነ የሱዳንን ጥቅም አይጎዳም የሚል አቋም በተደጋጋሚ ገልጣለች። የግብፅ ውጭ ጉዳይ ሚኒስትር ሳማህ ሹክሪ ከስብሰባው በኋላ በሰጡት ቃል ስምምነት ላይ የተደረሰባቸው መርሆዎች በሦስቱም አገሮች ለሚኖረው ግንኙነት አመላካች ናቸው ማለታቸው ተዘግቧል። የኢትዮጵያ አቻቸው ዶክተር ቴድሮስ አድሃኖ በበኩላቸው። የዛሬው የካርቱም ስምምነት በሦስቱም አገሮች መካከል አዲስ ምዕራፍ ነው ማለታቸው ዋና ቢሮ ፓኪስታን ላሆር ከሆነው የኢንተርኔት ጋዜጣ ዴይሊ ታይምስና ከኢትዮጵያው ፋና የደረሰን ዜና ገልጧል። አንድ ከአፍሪቃ ህብረት ሾልኮ የወጣ ዜና የደቡብ ሱዳኑ መሪና ተቀናቃኛቸው ከሽግግር መንግስቱ እንዲወገዱ ያቺ በጦርነት የታወከች አገርም በአፍሪቃ ህብረት ቁጥጥር ስር እንድትውል ጥሪ አቅርቧል ይላል። ለ15 ወራት የዘለቀው የደቡብ ሱዳን ጦርነት ያበቃ ዘንድ በአሁኑ ወቅት አዲስ አበባ ላይ ድርድር እየተካሄደ ባለበት ወቅት ሮይተርስ የዜና አውታር ነው ዜናውን ዛሬ አርብ ይፋ ያደረገው። ሮይተርስ ዜናውን እንደዘገበው ከሆነ ፕሬዚደንት ሳልቫኪርና ወደ ሽምቅ ተዋጊ ቡድን መሪነት የገቡት የቀድሞው ምክትላቸው ሪክ ማቻር፣ እንዲሁም ካቢኔው ከመፍረሱ በፊት ስልጣን ላይ የነበሩትን ሚኒስትሮች ጨምሮ በመጪው የሽግግር መንግሥት ምስረታ ውስጥ አንዳችን ቦታ ወይም ሚና ሊኖራቸው አይገባውም። ለደቡብ ሱዳን የአምስት ዓመት የሽግግር ዘመን የተባበሩት መንግስታት ድርጅት የሚደግፈውና በአፍሪካ ህብረት የሚሰየም አካል መሪነቱን መያዝ ይኖርበታል ብሏል ዜናው። ለዚህ ዜና ከደቡብ ሱዳን መንግስት በኩል የተሰማ ማስተባበያ የለም። ካሜሮን በናይጄሪያው ጽንፈኛ ቡድን ቦኮ ሀራም የሽብር ጥቃቶች ከቀያቸው ለተፈናቀሉ ቁጥራቸው ከሰባ ሺህ በላይ ለሚገመት ተማሪዎች ሁለት መቶ የመመሪያ ክፍሎችንና የመኝታ ክፍሎችን መጸዳጃዎችን ለመገንባት የሚውል 8 ሚሊዮን ዶላር ወጪ በመመደብ የአስቸኳይ ጊዜ አወጀች። ትምህርት ቤቶቹ የናይጄሪያን ድንበር ከሚያዋስነውና ሁከት ካልተለየው የሰሜናዊ ግዛት ርቆ ከሚገኝ ሰላሙ የተረጋገጠ ስፍራ እንደሚገነቡ ተመልክቷል። ሞኪ ኤድዊን ኪንዴካ ከያውንዴ ያጠናቀረውን የዚህ አጭር ዘገባ ዝርዝር አሉላ ከበደ ይዟል። ናይጄሪያን በሚያዋስኑ የግዛታቸው አካባቢዎች በቦኮ ሀራም ተዋጊዎች በተደመሰሱ አንድ መቶ ሰባ ትምህርት ቤቶች ውስጥ ትምህርታቸውን ይከታተሉ የነበሩ ታዳጊዎች ከቀይና ከትምህርት ገበታቸው መፈናቀላቸውን የገለጹት የሰሜን ካሜሮን አገረ ገዢ ሚጃዋ ባካሪ ናቸው። በአካባቢው ባሉና ሰላማቸውን ባልተነጠቁ ሌሎች የካሜሮን ቀዬዎችና አካባቢዎች የሚገኙ ትምህርት ቤቶች ቁጥራቸው በከፍተኛ መጠን የጨምረውን እነኚህን ተፈናቃይ ተማሪዎች ፈጽሞ ማስተናገድ ከማይችሉበት ደረጃ ላይ መድረሳቸውን ያመለከቱት እኚሁ አገረ ገዢ አዲስ የሚሰሩትን የመማሪያና የመኝታ ክፍሎች እንዲሁም የመጸዳጃዎች ለሚገነቡ የህንፃ ግንባታ ተቋራጮች ስራውን መስጠታቸውን ተናግረዋል። ተማሪዎቹ ፈጥነው ወደ ትምህርት ገበታቸው ይመለሱ ዘንድ የግንባታ ሥራውን በአርባ ቀናት ውስጥ አጠናቀው ማስረከብ እንደሚችሉ ለሚታመንባቸው የንግድ ተቋማት ሰጥተናል ነው ያሉት ሚስተር ሚጂያዋ። ለሚገነቡት ትምህርት ቤቶች የኤሌክትሪክ መስመር የመዝርጋቱን ሥራ የወሰዱት የንግድ ድርጅት ባለቤቱ እንጌ ፎንቻ በበኩላቸው መንግስት ስራውን ለማቀላጠፍ የቢሮክራሲ ማነቆዎችን በማንሳት አግዞናል ይላሉ። መንግስት ህንፃዎቹ ሊገነቡበት ወደ ተመረጠው ስፍራ የጦር ሰራዊት አባላት ማሰማራቱም ተገልጠዋል። በቦኮሃራም የሽብር ስራ ከትምህርት ገበታቸው ከተፈናቀሉት ተማሪዎች ከፊል ያህሉ የመጀመሪያ ደረጃ ትምህርታቸውን በመከታተል ላይ የነበሩ ታዳጊ ህፃናት ናቸው። ይበ እንዲህ እንዳለ የናይጄሪያው አመፀኛ ቡድን የቦኮ ሀራም ነውጠኞች ጠንካራ ይዞታቸው በሚገኝበት በጎዛ ከተማ እየተሰባሰቡና በሌሎች አካባቢዎች ያሉ ኃይሎቻቸውንም ወደዚሁ ስፍራ እያከማቹ መሆናቸውን ከናይጄሪያ ይፋ የሆኑ ዘገባዎች አመልክተዋል። ሁኔታውን እየተከታተለ የሚገኝ አንድ የስለላ ድርጅት ለቪኦኤ በሰጠው ቃል ወታደራዊ ኃይሎች ወደ ከተማዋ እየገሰገሱ ሲሆን፣ አማጺው ቡድን በበኩሉ ከተማይቱን ለመከላከል እየተዘጋጀ መሆኑን አመልክቷል። የቦኮ ሀራም ተዋጊዎች ወደ ጎዛ ከተማ የሚሰባሰቡት ቀደም ሲል ከነበሩበትና ሳምቢሳ ከተባለው ጫካ አካባቢ ከሚገኘው ምሽጋቸው ነው ተብሏል። ጎዛ ከደቡባዊቷ ቦርኖ ክፍለ ግዛት ዋና ከተማ ከማይዱ ጉሪ የ135 ኪሎ ሜትር ርቀት አላት። የተባበሩት መንግሥታት ድርጅት ሞሮኮ ውስጥ የሚያካሂደው የሊቢያ የሰላም ውይይት ዛሬ አርብ ሁለተኛ ቀኑን ይዟል። ስምምነት ላይ ለመድረስ ተስፋ አለ ሲሉም ሊቢያ ውስጥ ያሉት የተባበሩት መንግስታት ልዑክ ተናግረዋል። አፍን ሞልቶ መግለጽ ባይቻልም ከአንድ አስማሚ ነጥብ ላይ ለመድረስ ግን ፍንጩ አለ ነው ያሉት በሊቢያ የተባበሩት መንግስታት ልዑክ ቤርናርዲኖ ሊዮን። ትናንት ሐሙስ ለጋዜጠኞች ሲናገሩ ይህ የሰላም አዝማሚያ ባለፈው ወር የማይታሰብ ነበርና የአሁኑ ሁኔታ ግን በጣም ጥሩ ጅምር ነው ሲሉም በርናርዲኖ ሊዮን አክለው ተናግረዋል። ሊዮን እና የተባበሩት መንግስታት ሸምጋዮች ትናንትና ከሊቢያ ከአክራሪው እስልምና እና ድርጅት ልውካን ጋር በተናጠል ተወገናኝተው ተወያይተዋል። የተባበሩት መንግስታት ድርጅት ባለሥልጣናት ዋነኛ ትኩረት ሁለቱ ተፋላሚ ወገኖች ወደ ጠረጴዛ ውይይት እንዲመጡ ለመገፋፋት ሲሆን፣ ባለፉት ሦስት ድርድሮች ሁለቱም የፊት ለፊት ውይይት አለማካሄዳቸው ይታወቃል። ሊቢያ ውስጥ እየተካሄደ ያለው አለመረጋጋትና አመፅ የቀድሞ አምባገነን መሪ ሞሐመር ጋዳፊ ከሥልጣን ከተወገዱና ከተገደሉ እንደ አውሮፓ አቆጣጠር ከ2011 ወዲህ እየባሰበት መሄዱ ተነግሯል። ይህ የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያስተላልፈው ፕሮግራም ነው። ከእስራኤል ጋር የተያዘው የደህንነት የጋራ ትብብር እንዲቋረጥ የፍልስጤማውያን ነጻነት ድርጅት ለፕሬዚደንት መሐመድ አባስ ጥሪ አቅርቧል። ድርጅቱ ይህን ጥሪ ያቀረበው እስራኤል የፍልስጤማውያን የግብር ገቢ እንዳይንቀሳቀስ በማድረጓ ለመበቀል መሆኑም ተገልጿል። የድርጅቱ ማዕከላዊ ምክር ቤት ይህን ጥሪ ትላንት ሐሙስ ያቀረበው በጉዳዩ ላይ የሁለት ቀናት ውይይት ካካሄደ በኋላ መሆኑም ታውቋል። በሁለታችን መካከል የተደረሰውን ስምምነት እስራኤል አላከበረችም ሲልም ድርጅቱ ገልጿል። በእስራኤልና በፍልስጤማውያን መካከል የተደረሰው ወታደራዊ የደህንነት ተራዶ ትብብር ያተኮረው በሁለቱ መካከል መረጃን በመለዋወጥና በሁለቱ ማለትም በእስራኤልና በፍልስጤማውያን ወታደሮች መካከል አመፅ እንዳይካሄድ መሆኑ ይታወቃል። እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ሰሜን ኢራቅ ውስጥ በምትገኘው በጥንታዊቷ የአሲሪያ ከተማ ኒምሩድ ላይ ያካሄዱት ጥቃት ቅርስን ለማውደም የተቃጣ የጦር ወንጀል ነው በማለት የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ድርጊቱን አወገዘ። ዩኔስኮ እንደ ኒምሩድ ያሉ ቅርሶችን ለመጠበቅ የሚቻለውን ሁሉ እንደሚያደርግ አመልክቶ ይህ አማጺ ቡድን የሚያካሄደውን ውጊያ ለማቆምም ያለውን እቅድ ገልጧል። የሰብአዊ ቅርስንና ታሪካዊ ውርሶችን ለማውደም ምንም አይነት ፖለቲካዊም ሆነ ሃይማኖታዊ ሰበብ ሊቀርብለት አይገባም ሲሉ የዩኔስኮ ዋና ኃላፊ ዛሬ አርብ ይፋ ባደረጉት መግለጫቸው ተናግረዋል። ሩሲያዊው የተቃዋሚ መሪ አሌክሲ ናቫልኒ ከ15 ዓመታት ይቅርታ ከ15 ቀናት እስራት በኋላ ዛሬ አርብ መለቀቃቸው ተነገረ። ናቫልኒ የታሰሩት በአንድ የመስኮብ ባቡር ጣቢያ አካባቢ የሰላማዊ ሰልፍ ጥሪ የሚገልጽ በራሪ ወረቀት ለሕዝብ በማደላቸው ነበር። ከወህኒ ሲወጡ ለደጋፊዎቻቸው ባሰሙት ንግግር የትግል ጓዴ የቦሪስ ኔምሶቭ መገደል የፕሬዝደንት ቭላዲሚር ፑቲንን መንግሥት ከመቃወም አያግደኝም ብለዋል። እንቅስቃሴያችን በምንም አይነት እንደማይቀየርና እንደማያቆም ልገልጽላችሁ እወዳለሁ። አንዳችም ለውጥ አንዳችም የትግል እንቅስቃሴ መቀነስ አይኖርም። የአሸባሪዎችን አላማ ግቡን እንዳይመታ ትግላችን በተጠናከረ መልኩ ይቀጥላል። የሚሰነዘርብን ጥቃት እኔንም ሆነ ጓዶቼን አያስበረግገንም። የሟቹን የትግል ጓዳቸውን የቦሪስ ነምሰብን መካነ መቃብር እንደሚጎበኙም አሌክሲ ናቫልኒ ለደጋፊዎቻቸው ገልጸዋል። በመጨረሻም ዩናይትድ ስቴትስ ውስጥ የሥራ አጥ ቁጥር በዚህ ባለፈው የካቲት ወር ቀንሶ 295,000 የሥራ እድሎች መፈጠራቸው ተሰማ። ዛሬ አርብ ይፋ የሆነው የሠራተኛ ጉዳይ ሚኒስቴር መግለጫ እንዳመለከተው የሥራ አጥ ቁጥር በ5.5 ከመቶ ቀንሷል። ይህም ካለፈው ዓመት ጋር ሲነጻጸር በአንድ ከመቶ ካለፈው ወር ደግሞ በአንድ አስረኛ ማለት በ መቶ መቀነሱን አመልክቷል። የተፈጠሩት የሥራ መስኮች በአብዛኛው የተገኙት ከልዩ ልዩ የምግብና ቡና ቤቶች፣ የንግድ ድርጅቶች፣ የህንፃ ሥራ መስክና ከጤና ጥበቃ ተቋማት መሆናቸው ታውቋል። ብዙ የመጣኔ ሀብት ጠበብት ከተነበዩት የላቀ የስራ መስክ በአሁኑ ወቅት እንደተከፈተም ነው የሚኒስቴሩ መግለጫ ያመለከተው። አድማጮች፣ ዜናው አበቃ። የሰዓቱን ዜናዎች አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ የፌዴራሉ ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት በነዘላለም ወርቅ አገኘው መዝገብ ከተከሰሱት መካከል ተጨማሪ ሁለት ተከሳሾች ፍርድ ቤት በመጋፋት ወንጀል ጥፋተኛ ናቸው ሲል ወስኗል። የቅጣት ውሳኔውን ለመስጠትም ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ በወህኒ ቤቱ አስተዳደር ላይ ያቀረቡትን አቤቱታ ፍርድ ቤቱ ውድቅ ማድረጉን እንዳልተቀበሉትና ሌላ ሕጋዊ አማራጭ እንደሚወስዱ ደግሞ የተከሳሾቹ ጠበቃ ገልጸዋል። መለስካቸውማ ዝርዝሩን ከአዲስ አበባ ልኮልናል። ችሎቱ ዛሬ ጠዋት እንደተሰየመ በነ ዘላለም ወርቅአገኘሁ የክስ መዝገብ ከተዘረዘሩት ተከሳሾች መካከል የተወሰኑት የማረሚያ ቤቱን አያያዝ በተመለከተ ለፍርድ ቤቱ ቀደም ሲል ባቀረቡት አቤቱታ ላይ በትናንትና ዕለት ብይን መስጠቱንና የታራሚዎቹን አቤቱታ ውድቅ ማድረጉን አስታውሷል። በዚህ ወቅት አምስተኛ ተከሳሽ አቶ የሸዋስ አሰፋ በማጨብጨብና ችሎቱን በማወክ ጥሩ ብይን ሰጥታችኋል ብሎ ፍርድ ቤቱን በማንጓጠጥ ችሎቱን ተዳፍሯል። በዚህም ምክንያት በአምስተኛ ተከሳሽ የተፈጸመው ድርጊት ከሕግ ውጭ በመሆኑ ጥፋተኛ ነው ሲል ችሎቱ እንደወሰነበትም አስታውሰዋል። ፍርድ ቤቱ ትታውን በመቀጠል ሶስተኛና አራተኛ ተከሳሾችም የሚናገሩት እንዳላቸው ገልጸው እድል እንደተሰጣቸውና ሁለቱም ተከሳሾች ማለትም አቶ አብርሃ ደስታና አቶ ዳንኤል ሽበሺ በችሎቱ ተስፋ እንደቆረጡ እምነት እንዳጡበት እንደሚጫናቸውና ፍትህ ከዚህ ችሎት እንደማይጠብቁ ገልጸዋል ብሏል። ስለሆነም አለ ፍርድ ቤቱ አቶ ዳንኤል ሽበሽና አቶ አብርሃ ደስታ የአምስተኛ ተከሳሽን የአቶ የሸዋስ አሰፋን ድርጊት በመደገፍ ፍርድ ቤቱ የሰጠው ውሳኔ ትክክል እንዳልሆነ ገልጸዋል። ስለሆነም ሁለቱም ተከሳሾች ፍርድ ቤቱን የመድፈር ወንጀል ፈጽመዋል ሲል በአንድ ድምፅ የጥፋተኝነት ውሳኔ እንዳሳለፈባቸው ገልጸዋል። የቅጣት ውሳኔ ሀሳብ እንዲሰጡም ፍርድ ቤቱ ትዕዛዝ ሰጠ። ይሁንና ሶስቱም ተከሳሾች ፍርድ ቤቱ አሁንም እነሱን እየተጫናቸው እንደሆነና ለመናገር እንኳን እድል ሊሰጣቸው እንዳልፈለገ መግለጽ ሲጀምሩ ፍርድ ቤቱ በትእዛዙ መሰረት የቅጣት ውሳኔ ሀሳብ ብቻ እንዲሰጡ አስጠንቅቋቸዋል። ይህም ባለመሆኑ ፍርድ ቤቱ የቅጣቱን ውሳኔ ለማሰማት ለማክሰኞ መጋቢት አንድ ቀን ሁለት ሺህ ሰባት አመተ ምህረት ተለዋጅ ቀጠሮ ሰጥቷል። ደንበኞቻቸው በማረሚያ ቤቱ አያያዝ ላይ ባቀረቡት አቤቱታ ፍርድ ቤቱ የሰጠውን ብይን በተመለከተ የእስረኞቹን ጠበቃ አቶ ተማም አባቡልጉን ቪኦኤ አናግሯቸው ነበረ። ተከሳሹ ራሱ አላደረኩም በማለቱ ያ መሰረት አድርጎ የተወሰነ ውሳኔ ስለሆነ ተገቢ ነው ብዬ አልቀበልም ምክንያቱም ቤቱ ፍተሻ ተደርጓል፣ ወረቀቶች ተወስደዋል፣ ገንዘብ ተወስደዋል። ይሄ እራሳቸው ልጆቹ እርስ በርሳቸው ተመሰካክሮ የሚያረጋግጡት ነው እና በቤት ውስጥ የተደረገ ነው። ሌላ ምስክር ተደርጎ ተቀምጠው የሚደረግ ነገር አይደለም። ፍርድ ቤቱም ደግሞ እነዚህ ልጆች ወደ ወህኒ ቤት የላካቸው እሱ ነው ዋስትና ከልክሎ ወደዛ የላካቸው እሱ ስለሆነ እሱን ደህንነት የማስጠበቅ አንድ ቁጥር ስራው ነው መሆን የነበረበትና ይህን በሚመለከት ተከትለን መደረግ ያለበትን እናደርጋለን እንጂ ትክክል ነው ብለን አንቀበልም። ማስረጃ የላችሁም ነው አሁን ለምሳሌ ብር ጠፍታል ተብሏል። ብሩ ጠፋ ሲባል ስንት ብር ነው? ይሄ አልተገለጸም። ማስረጃው ይሄ ብር ሲጠፋ ሲወሰድ ያየ ሰው አለ ወይ? ይህን ሁሉ አላቀረባችሁም ነው የሚሉት። እንግዲህ አዎ ዳንኤል ሽበሽ 1600 ብር ከሰዎች የተቀበለው በሁለት አጀንዳዎች ብለን ጠቅሰናል። ማለት ሶስት ጊዜ ነው ያ ቤቱ የቀረበው። አንደኛው በቃል ያቀረብ ነው ለበዝርዝር ገልጸናል። በግልጽ ገልጸን እሱ ጠፋ ተብሎ እንደገና በጽሁፍ ያቀረብ ነው። ማስረጃ የለውም የሚባለው ነገር አንደኛው ከሰቱ እኮ ነው። ምክንያቱም እነዚህ ወረቀቶች በምትወስድበት ጊዜ መወሰድ እንኳን ካለበት ተፈረመው ነው መወሰድ ያለበት። ያ ተደረገብ የፌዴራል አቃቤ ህግ በሽብር ወንጀል በነዘላለም ወርቅ አገኘሁ የክስ መዝገብ ክስ የመሠረተባቸው አቶ ዘላለም ወርቅ አገኘሁ አቶ ሀብታሙ አያሌው አቶ ዳንኤል ሽበሺ አቶ አብርሃ ደስታ አቶ የሸዋስ አሰፋ አቶ ዮናታን ወልዴ አቶ አብርሃም ሰለሞን አቶ ሰለሞን ግርማ አቶ ባህሩ ደጉና አቶ ተስፋዬ ተፈሪ እንደሆኑ ይታወቃል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ የመጽሔት ክፍለ ጊዜ ከመሸጋገራችን በፊት አድማጮች፣ አንድ ማስተካከያ አለን። የቀድሞ የአክሰስ ሪል ስቴት የቦርድ ሰብሳቢና ስራ አስኪያጅ የአቶ ኤርሚያስ አመልጋን ወደ አገር መመለስ አስመልክቶ ትናንት ባሰራጨኑ ዘገባ ላይ አቶ ኑረዲን መሐመድን የንግድ ሚኒስትር ዴታ በማለት የገለጽነው ነው ስህተት ነው። ይቅርታ። የንግድ ሚኒስትር ዴታ አማካሪ ናቸው። እንደገና እርማቱን በአክብሮት እናቀርባለን። ወደ ዛሬው ዘገባ እንለፍ። በደቡብ ሱዳን ለ15 ወራት የዘለቀውን የእርስ በእርስ ጦርነት ለማስቆም በአዲስ አበባ ሲካሄድ የሰነበተው የሰላም ድርድር ያለ ውጤት ተበተነ። የምሥራቅ አፍሪካ ሀገሮች የልማት በየነ መንግሥታት ባለሥልጣን ኢጋድ ሽምግልናው ውጤት ካጣ በኋላ ቀጣይ መንገዶችን በማፈላለግ ላይ ነው። ማርታ ቫንደርወፍ ከአዲስ አበባ የላከችውን ዘገባ ሄኖክ ሰማግዜር ይዟል። ላለፉት ሁለት ሳምንታት በአዲስ አበባ ሲካሄድ የቆየው የደቡብ ሱዳን የሰላም ድርድር ያለ ውጤት ዛሬ ከሰዓት በኋላ ተበትኗል። የደቡብ ሱዳን ፕሬዚዳንት ሳልቫኪር እና የቀድሞ ምክትላቸው ሪያክ ማሻር ከድርድር ጠረጴዛው ሳይስማሙ ማሙ ተነስተዋል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት እና ድርድሩን ከሚመራው የምስራቅ አፍሪካ ሀገሮች የልማት ማህበር ኢጋድ ትናንት አሙስ ነበር የሰላምና የስልጣን መጋራት ስምምነት ላይ እንዲደረስ የጊዜ ገደብ የተቆረጠው የአንድ ቀን ተጨማሪ ጊዜ ተሰጥቶ ዛሬ ውሏቸውን ንግግሩ ቀጥሎ በአዲስ አበባ ሰዓት አቆጣጠር ከሰዓት በኋላ ስምምነት ላይ ለመድረስ አለመቻሉ ተገልጿል። የተቃዋሚዎቹ መሪ ሪያክ ማሻር የደቡብ ሱዳን መንግሥት ለውይይቱ አለመሳካት ተጠያቂ ነው ብለዋል። ከሰላም ስምምነት ላይ ለመድረስ የቻልነውን ሁሉ ጥረናል። በፍጹም የሚቻል ነገር አልሆነም። ለዚህም ምክንያቱ በመንግስቱ የቀረቡ አቋሞች ናቸው። ሽንፈትን ፈጽሞ አንቀበልም። የኢትዮጵያው ጠቅላይ ሚኒስትር አዲስ የውይይት መድረክ እንደሚኖር ቃል ገብተውልናል። ስለዚህ ይሄ መድረክ የሚያመጣውን እድል በመጠቀም የሰላም ድርድሩን የመቀጠል ፍላጎት አለን። የኢትዮጵያው ጠቅላይ ሚኒስትር በድርድሩ ላይ ተገኝተው ሁለቱም ወገኖች የእርስ በርስ ጦርነቱን ሊገፉበት እንደማይችሉ አሳስበዋል። በተለይ ለደቡብ ሱዳን ሕዝብ፣ ለአካባቢውና ዓለም አቀፍ ሰላም በሞራልም ሆነ በፖለቲካ ስልት አዋጭ አይሆንም ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አቶ ኃይለማርያም ከአካባቢው መሪዎች ጋር በመተባበር በመጪዎቹ ጥቂት ቀናት የሰላም ስምምነት ላይ ለመድረስ የሚያስችል የጋራ እቅድ ይፋ እንደሚያደርጉ ተናግረዋል። የደቡብ ሱዳን መንግሥት የማስታወቂያ ሚኒስትር ማይክል መኮዌ ሁለቱ ወገኖች የስልጣን መጋራት ስምምነትና የተቋማት መሻሻል ስምምነት ላይ ለመድረስ ጥረት ያሻቸዋል ብለዋል። ሆኖም አሉ ማኮዌ፣ የሰላም ስምምነቱ ተቋርጧል ለማለት አይቻልም ሳይሳካልን ቀርተናል ለማለት አንችልም። የተያዘው ሂደት ነው። ስለዚህ በሂደቱ ፍጹም ብሩህ ተስፋለን። አሁን ካቆምንበት ተነስተን በምናደርጋቸው ተጨማሪ ድርድሮች ለደቡብ ሱዳን ሕዝብ የሰላም ብሥራት ይዘን እንቀርባለን። የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ሁለቱ ወገኖች እስከ ትናንት ሐሙስ ስምምነት ላይ ካልደረሱ በደቡብ ሱዳን ተቀናቃኝ ወገኖች መሪዎች ላይ የጉዞና የገንዘብ እንቅስቃሴ እገዳ ሊጥል እንደሚችል ተገልጿል። ከአዲስ አበባ ባገኘነው ዘገባ የመጽሔቱን ትንታኔ ክፍል እናጠቃልላለን። አዲስ አበባ ዩኒቨርሲቲና የኢትዮጵያ ሳይንስ አካዳሚ ባለፈው አርብ የካቲት 20 ቀን 2007 ዓ ም ለታላቁ አፍሪካዊ መምህርና ምሁር አሊ መዘሪ ሕይወትና ሥራ ክብር ለመስጠት የመታሰቢያ በዓል አዘጋጅተው ነበር። መለስካቸዋማ በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደውን ስነ ስርዓት ተከታትሏል። ኦክቶበር 2014 የታላቁ ምሁር የአሊ መዙሪ የሕይወት ስትንፋስ በ81 አንድ አመታቸው ለዘላለሙ እንዳቆመ ጥቅምት 13 2014 ዓ ምህረት ማለዳ የአለም ህዝብ ዜናውን ሰማ። በዚያ ዕለት አፍሪቃ ከትምህርትና ከእውቀት አኳያ እንዴት መታየት እንዳለባት ከቀረጹት መካከል ትልቁን ምሁር አጣች። ይህ ወቅት ደግሞ ለአንድ አህጉር ብቻ ሳይሆን ለዓለም ታሪክም ወሳኝ ነበረ። እነዚህ ኃይለ ቃሎች የተወሰዱት በኢትዮጵያ የኬንያ አምባሳደር ካተሪን ሞዋንጊ በመታሰቢያ በዓሉ ላይ ተገኝተው ካደረጉት ንግግር ነው። ፕሮፌሰር አሊ ማዙሪይ ማን ናቸው? የአዲስ አበባ ዩኒቨርሲቲ እና የኢትዮጵያ ሳይንስ አካዳሚ በአንድነት ሆነው ይህን መታሰቢያ ማዘጋጀታቸው ፕሮፌሰሩ ምን ሰርተው ቢያልፉ ነው? አሊ አልአሚን ማዙሪይ ለአውሮፓውያን ዘመን አቆጣጠር የካቲት 24 1933 ዓ ም በኬንያ ሞምባሳ ተወለዱ። ነጻ የትምህርት እድል በዩናይትድ ኪንግደም አግኝተው ከማንቸስተር ዩኒቨርሲቲ በ1960 ዓ ም የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ አገኙ። በቀጣዩ ዓመት ደግሞ ከኮሎምቢያ ዩኒቨርሲቲ ሁለተኛ ዲግሪያቸውን ያዙ። በ1966 ከኦክስፎርድ ዩኒቨርሲቲ ዶክትሬት ዲግሪያቸውን እንደወሰዱ በዕለቱ የኢትዮጵያ ሳይንስ አካደሚ ያሰራጨው የመታሰቢያ ባህሉ መጽሔት ይናገራል። እነዚህን የትምህርት ስኬቶች ማንም ሊያገኛቸው ይችል ይሆናል። አሊ ማዙሩዊን ያስከበራቸው ግን ከዚህ በኋላ የሠሩት ነው። የኢትዮጵያ ሳይንስ አካደሚ ዋና ዲሬክተር ፕሮፌሰር ማስረሻ ፈጠነ የመግቢያ ንግግር ሲያደርጉ የጠቆሙትም ይህንኑ ነበር። ዛሬ እዚህ የምንገኘው ከፍ ያለውን ምሁር፣ አስተማሪ፣ ሐያሲና ፋናወጊውን የአሊ ማዙሪን ሕይወት ለማክበር ነው። እኒህ ምሁር በአፍሪካ ጥናቶች፣ በፖለቲካ ሳይንስ፣ በሌሎችም ተዛማጅ ማኅበራዊና ፖለቲካዊ ጉዳዮች ላይ ወደር የሌለው አስተዋጽኦ አድርገዋል። በዚህ ክብረ በዓል ላይ ንግግር ካደረጉት መካከል የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ አንዱ ነበሩ። የረዥም ጊዜ ጓደኝነታቸውን እና የሐሳብ ተጋሪነታቸውን ያወሱት ኦባሳንጆ ፕሮፌሰር አሊ ማዙሪን በሦስት ዋና ዋና ነገሮች እንደሚያስታውሷቸው ይናገራሉ። አንደኛውን ሲያስረዱ ሎንግ ዋልክ ዳውን ሂስትሪ ሌት ማዙሪ በታሪክ ወደ ኋላ ተጉዘን ስንመለከት ማዙሩዊ የአፍሪቃ ሕዝቦችን አንድነት ይሰብኩ ከነበሩት ከፋና ወጊዎቹም አንዱ ነበሩ። እናም የአፍሪቃ ሕዝቦችን አኗኗር ሁኔታ በፓን አፍሪካን ወይም መላ አፍሪካዊነት ንቅናቄ ለመለወጥ የሰብአዊነትና የቆራጥነትም ምሳሌ ነበሩ ፕሮፌሰር አሊ ማዙሪ። የሚታወሱበት ሌላ እሴታቸው ደግሞ የማኅበራዊና ፖለቲካዊ ሀያሲነታቸው ነው። በተፈጥሯቸው ተከራካሪ እና አንደበተርቶ የነበሩት ማዙሪ የክርክርና የውይይት ባህል እንዲዳብር ብዙ አግዘዋል። በዕለቱ ንግግር ካደረጉት ተጋባዥ እንግዶች መካከል በሌይደን ዩኒቨርሲቲ መምህር የሆኑት ሱዳናዊው ፕሮፌሰር ሞሐመድ ሳሊህ ስለ ማዙሪ ይህን ብለው ነበረ Ali Mazrui is an intellectual as well as an academic, capable of articulating and communicating አሊ ማዝሮይ እውቀታቸውን ለአቻዎቻቸውም ሆነ ለህዝብ በሚገባ አቀናብሮ ለማድረስ የሚችሉ ምሁርና መምህር የምርምር ሰው ነበሩ ሁልጊዜም ራሳቸውን የገዙና ግርማ ሞገስ የነበራቸው አንደበተርቱ ሰው ነበሩ አሊ ማዝሩዊ በአፍሪቃና በዓለም ሁኔታዎች ላይ መሠረታዊ የአስተሳሰብና የአመራር ሽግግር ሊያስጨብጡ በሚችሉ ጉዳዮች የሰሉ አስተያየቶችን ሰጥተዋል። አሊ ማዙሪ አፍሪካና አፍሪካውያን የራሳቸውን ዕድል በራሳቸውና በነጻነት እንዲወስኑ የታገሉ ምሁር መሆናቸውን ሁሉም ተናጋሪዎች መስክረዋል። አፍሪካውያን የሕይወታቸውን ዕጣና አቅጣጫ ባለቤት መሆን እንዳለባቸው አጥብቀው ተከራክረዋል። ይህን በተመለከተ ያበረከቱትንም የሚያስታውሱት ፕሮፌሰር ሙሐመድ ምሳሌ ናቸው። የአፍሪቃን የውሳኔ ሰጪነት አቅም በተመለከተም አሊ ማዝሩዊ ከብዙዎች የተሻለ ሰርተዋል። የምዕራባውያን ንድፈ ሐሳባዊ የበላይነት የሚመጣው ከምጣኔ ሀብት የበላይነት ብቻ ሳይሆን እውቀትንና ንድፈ ሐሳቦችን በማመንጨት ጭምር የሚመጣ የበላይነት እንደሆነም ያምኑ ነበር። አሊ ማዙሪ ኢትዮጵያን በተመለከተ ብዙ እንደጻፉና እንደተናገሩም የዕለቱ ተጋባዥ እንግዶችም ሆኑ የመታሰቢያ በዓሉ አዘጋጆች ጠቃቅሰዋል። ማዙሪ ከኢትዮጵያ የካቲት 66ቱ አብዮት ቀደም ብሎ የቀዳማዊ ሥላሴ ዩኒቨርሲቲ የዛሬው የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ክፍለ ትምህርት ጋብዟቸው መጥተው እንደነበረና የጊዜው የተማሪዎቹ ንቃትና ስር ነቀልነት እጅግ እንዳስገረማቸው ጽፈዋል። ኢትዮጵያ ለአፍሪካና ለዓለም ያበረከተችውንም ጽፈዋል። ከተጋባዥ ተናጋሪዎች መካከል አንዷ ዘነበወርቅ ታደሰ ማዝሩይ ሁሉንም ወገን የሚያስተውሉ ጸሐፊና ምሁር ነበሩ ይላሉ። ለረጅም ጊዜ ኢትዮጵያ አሉ ኢትዮጵያ ለአያሌ መቶ ዓመታት በጽሁፍ የተመዘገበ ታሪክ ያላት ብቸኛዋ የጥቁሮች ሀገር እንደሆነች በተጨባጭ ሀቅ ልታስረዳ ችላለች። በቃልም ሆነ በጽሁፍ የተያዙ ሰነዶችም ነበሯት። ለመቶ ዓመታት የተመዘገበ ፍልስፍናና ሥነ መለኮት አሏት። ሀውልቶቿንና የሳይንስ የምህንድስና ጥበቧን አሳይታለች። የአሊ ማዙሩዊ ልዩ ባህሪ ምልከታቸው በማድነቅ ላይ ብቻ አይደለም። ሌላውንም ገጽታ ይመለከታሉ። ኢትዮጵያን በተመለከተም እንዲህ ይላሉ። በሌላ በኩል ደግሞ ኢትዮጵያ ለአንድ ሺህ አመታት ጥቁር አይደለሁም ስትል ራሷን ክዳ ኖራለች። የፕሮፌሰር አሊ ማዙሪ ህይወትና ስራ ለብዙዎቹ መሪፋና እንዲሆን ይታሰባል። የአዘጋጆቹም ሀሳብ ይህ እንደሆነ ገልጸዋል። መለስካቸው አምሀ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ ይህ የአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበነን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አድማጮች በ25ና በ31 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት ቪኦኤ ኒውስ ዶት ኮም እዝባር አምሃሪክ ላይ እንገኛለን። ዜናን፣ ልዩ መደበኛ ቅንብሮችን፣ ሪፖርቶችን በዌብሳይቱ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡን፣ አስተያየቶቻችሁንም አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉ። ዝግጅታችን ይቀጥላል፣ እዚህ ገደማ ሙዚቃን ጋብዛችሁ የተከበራቸው አድማጮቻችን። ከዛ በፊት ግን አዲሱ ዛሬ እንግዳል ነበር ያልከኝ፣ ቅድም ወደ ስቱዲዮ ስንመጣ። አዎ፣ ግን ከስቱዲዮ ስንወጣ ነው። ታዲያ አሁን ለምን አስታወስከኝ? እንዲሁ አጋጣሚው ገርሞኝ ነው። አጋጣሚ ስትል? አጋጣሚው የመረጥኩት ሙዚቃም እንግዳይ ነሽ የሚል መሆኑ ነው። ተወዳጆቹ አለማየሁ እሸቴና ኩኩ ሰብስቤ ናቸው። እየተቀባበሉ ያዜሙት ጊዜው ራቅ ቢልም ዛሬም ድረስ ከነለዛው ነው። እንግዳይ ነሽ ባለማየሁ እሸቴና ኩኩ ሰብስቤ

Barun esirken

يا سبي أنا عينك يا ما ጥሩ ምርጫ ነው ሰሎሞን፣ እንግዳህን እንግዲህ በኋላ አስተናግድ። አድማጮች ከምሽቱ ሦስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። ርዕሰ ዜና እናነባለን። በአባይ ውሃ አጠቃቀምና በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ኢትዮጵያ፣ ግብፅና ሱዳን ካርቱም ላይ ባካሄዱት የሶስትዮሽ ስብሰባ ከስምምነት ደርሰዋል። የሱዳን ውጭ ጉዳይ ሚኒስትር አሊ ካርቲ ዛሬ አርብ ለጋዜጠኞች በሰጡት ቃል በአባይ ውሃ አጠቃቀምና በታላቁ የኢትዮጵያ ሕዳሴ ግድብ ላይ መግባባት ተደርሷል ማለታቸው ተጠቅሷል። አንድ ከአፍሪቃ ህብረት ሾልኮ የወጣ ዜና የደቡብ ሱዳኑ መሪና ተቀናቃኛቸው ከሽግግር መንግስቱ እንዲወገዱ እነሱ ብቻ አይደሉም፣ በፊት በሚኒስትር ደረጃ የነበሩ የካቢኔ አባላት ጭምር በስልጣን ወይም በሽግግር መንግስት ውስጥ እንዳይገቡ፣ ያቺ ሀገር በአፍሪቃ ህብረት ቁጥጥር ስር እንድትውል ጥሪ ቀርቧል። ካሜሩን ከናይጄሪያው ጽንፈኛ ቡድን ቦኮ ሐራም የሽብር ጥቃቶች ከቀያቸው ለተፈናቀሉ ቁጥራቸው ከ70 ሺህ በላይ ለሚገመት ተማሪዎች 200 የመማሪያ ክፍሎችንና የመኝታ ቦታዎችን፣ መጸዳጃዎችንም ለመገንባት የሚውል 8 ሚሊዮን ዶላር ወጪ ለመመደብ አስቸኳይ ጊዜ አውጇል። በሌላ በኩል የናይጄሪያው አመፀኛ ቡድን ቦኮ ሐራም ነውጠኞች ጠንካራ ይዞታቸው በሚገኝበት በጎዛ ከተማ እየተሰባሰቡ ናቸው። በሌሎች አካባቢዎች ያሉ ኃይሎቻቸውንም ወደዚሁ ከተማ እያሸሹ መሆናቸው ተሰምቷል። አድማጮች፣ በዚሁ ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ሳምንታዊው አፍሪካ በጋዜጦች ይሆናል። አዘጋጅና አቅራቢዋ አዳነች ፍሳሐዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፋር ክልል የመጀመሪያው ሰው ቅሪተ አካል ተገኘ፣ ብሪታንያ ለኢትዮጵያ መሠረታዊ አገልግሎት ዝርጋታ ተሰጥቶ የነበረውን ገንዘብ ወደ ሌላ መርሃ ግብር አዛወረች የሚሉት ርእሶች ነው ዛሬ የምንመለከተው። የጋርዲያን ጋዜጣ ድረገጽ በዘግበው መሰረት፣ ብሪታንያ ለኢትዮጵያ መሰረታዊ አገልግሎት ዝርጋታ ትሰጠው የነበረውን ገንዘብ ወደ ሌላ መርሃ ግብር አዛወረች። ብሪታንያ የዓለም ባንክ የሚያንቀሳቅሰው የ4.9 ቢሊዮን ዶላር መርሃ ግብር የትምህርት፣ የጤና ጥበቃና የውሃ አገልግሎትን ለማዳበር የታቀደ ሲሆን በገንዘብ በመርዳት ረገድ ዋናውን ቦታ የያዘ የብሪታንያ የዓለም አቀፍ ልማት ክፍል ነበር። መስሪያ ቤቱ ታዲያ ኢትዮጵያ በማሳየት ላይ ባለችው ስኬት ምክንያት ለመሰረታዊ ሕዝባዊ አገልግሎት የሚሰጠውን ገንዘብ እንዳቆመ ባለፈው ሐሙስ ገልጿል። እንዲህ አይነቱ የገንዘብ ውሳኔ ተረጂዋ ሀገር በሽርክና መርህ ላይ ያሳየችውን ቁርጠኝነት በማጤን በየጊዜው የሚደረግ ነገር ነው ሲልም መስሪያ ቤቱ ጨምሮ ገልጿል። ለመርሃ ግብሩ ከተመደበው ገንዘብ በኢትዮጵያ መንግስት የመንደር ምስረታ እቅድ ላይ ውሏል። በእቅዱ መሰረት 1.5 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በሀገሪቱ ዙሪያ ወደ ተመሰረቱ የመንደር ምስረታዎች ተወስደዋል የሚል ክስ ሲሰማ ቆይቷል። የመንደር ምስረታውን የሚቃወሙት ሰዎች ኃይል በመጠቀም የሚከናወን ተግባር ነው ይላሉ። አንድ ኢትዮጵያዊ ገበሬ የብሪታንያ ገንዘብ በጋምቤላ አካባቢ በአኟኮች ላይ ለተፈጸመው የማንገላታት ተግባር ውሏል በሚል በብሪታንያ መንግስት ላይ ክስ መስርቷል። የመንግስት ወታደሮች ሰዎችን ከመንደራቸው ወደ ሌላ መንደር ሲያዛውሩ ተደብድቤ ያለሁ፣ ወታደሮቹ የወሲብ ጥቃትና ድብደባ ሲፈጽሙ አይቻለሁ ይላል። የብሪታንያ የዓለም አቀፍ ልማት መስሪያ ቤት ግን ለኢትዮጵያ የመንደር ምስረታ ፕሮግራም ገንዘብ አልሰጠሁም በማለት በተደጋጋሚ ሲናገር ቆይቷል ሲል የጋርዲያን ጋዜጣ ድረገጽ ጠቁመዋል። በድርጅቱ ውስጥ የዓለም ባንኩ ስራ የሚከታተለው ቡድን ያወጣው ዘገባ በቂ ቁጥጥርና ክትትል ባለመደረጉ፣ የባንኩ ሕግ ባለመከበሩ በመሰረታዊ አገልግሎት መርሃ ግብርና በኢትዮጵያ መንግስት የመንደር ምስረታ ፕሮግራም መካከል የስራ ግንኙነት እንዲኖር አድርጓል ይላል። የዓለም ባንክ ተቆጣጣሪው ኮሚቴ ገንዘቡ በመንደር ምስረታው መርሃ ግብር ላይ ውሎ ሊሆን ቢችልም የመንደር ምስረታው ፕሮግራም ከሰብአዊ መብት ረገጣ ተግባር ጋር ተያይዞ እንደሆነ አልተመለከተም፣ ምክንያቱም እንዲህ አይነቱ ጥያቄ ከስራው ውጭ ነውና ሲል እንዳስረዳ ድረገጹ አውስቷል። የብሪታንያው ዓለም አቀፍ የልማት ፕሮግራም ቃል አቀባይ የተወሰደው እርምጃ ኢትዮጵያዊ ገበሬ ካቀረበው ክስና ከዓለም ባንክ የውስጥ ዘገባ ጋር የሚያገናኘው ነገር የለም። በፕሮግራሞች ላይ ለውጦች የሚደረጉበት ብዙ ምክንያቶች አሉ። ከነሱም እስካሁን ባለው ጊዜ የተደረጉ መሻሻሎችና ለአጋርነት መተክሎች ቁርጠኝነትን የመሳሰሉት ይገኙባቸዋል ማለታቸውን ዘገባው ጠቅሷል። የብሪታንያው የዓለም አቀፍ ልማት ክፍል ኢትዮጵያ ብዙ የብሪታንያ ገንዘብ አቅርቦት ከሚያገኙት ሀገሮች አንዷ መሆኗን ገልጾ አሁንም ይቀጥላል በቀጣዮቹ ሁለት ዓመታት ውስጥ 256 ሚሊዮን ፓውንድ ለኢትዮጵያ ወጪ እንደሚደረግ የብሪታንያው የዓለም አቀፍ የልማት መስሪያ ቤት ገልጿል። የመሰረታዊው ልማት አገልግሎቶችን ለማዳበር ይውል የነበረው ገንዘብ በኢኮኖሚ ልማት ላይ እንደሚውል የልማቱ መስሪያ ቤት አውስቶ የሥራ ቦታዎችን በመፍጠር ራስን ችሎ ወደ ድህነት ቅነሳ የሚያመራ ገቢና እድገት እንዲኖር እንደሚረዳ አስገንዝቧል። ይህ ኢትዮጵያ አመርቂ ውጤት ባስመዘገበችበት ለጤና ለትምህርትና ለውሃ ፕሮግራም ከሚሰጠው ተጨማሪ እንደሆነም መስሪያ ቤቱ ገልጿል። የዓለም ባንክ ባለፈው አርብ ባወጣው መግለጫ ተቆጣጣሪው ኮሚቴ የመሬት መወሰድና የኃይል ተጠቃሚነቱ ተግባር የህዝባዊ አገልግሎት ፕሮግራም ውጤት አለመሆኑን ቢረዳም፣ በተለይም ለአኙዋኮች የእርሻ አገልግሎት በማቅረብ ረገድ ከመንግስት የሰፈራ ፕሮግራም የሚነሱትን ችግሮች በሚገባ አልገመገመም ማለታቸውን የጋርዲያን ድረገጽ ጠቅሷል። የዓለም ባንክ ፕሬዚደንት ጂም ዮንኪንግ ደግሞ ከተቋሙ አበይት መተክሎች አንዱ ድሆችን አለመጉዳት ነው። በዚህ ጉዳይ ላይ የተጣሰ ነገር እንደሌለ ተቆጣጣሪው ኮሚቴ ቢገልጽም አኟኮችን ለመርዳት በበለጠ ለመስራት እንችል እንደነበር ጠቁሟል። ከዚህ ተምረን ድሆችን ለመንከባከብና ድህነትን ለማጥፋት የሚቻልበት የተሻለ መንገድ ለመሻት እንጥራለን ማለታቸውን በጋርዲያን ድረገጽ ላይ የወጣው ዘገባ ጠቁሟል። ቢቢሲ ኒውስ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዜና በዘገበው መሠረት የሳይንስ ጠበብ የመጀመሪያ ሰዎች ከሚባሉት የአንዱ መንጋጋ አጥንት ኢትዮጵያ ውስጥ እንዳገኙ አስታውቋል። የሁለት ነጥብ ስምንት ዓመታት ዕድሜ ያለው ቅሪተ አካል የሳይንስ ጠበብት የመጀመሪያው የሰው ልጅ ብለው ካመኑት ቅሪተ አካል የአሁኑ የመንጋጋ አጥንት በ400 ሺህ ዓመታት እንደሚበልጥም ገልጸዋል። አዲሱ ግኝት የቅድመ ሰዎቹ ከዛፍ ሰፋሪነት ቀጥ ብለው ወደ መራመድ የተለወጡት በአየር ንብረት ለውጥ ምክንያት መሆኑን እንደሚያመለክት ተገልጿል። የተማራማሪው ቡድን ኃላፊ አዲሱ ግኝት በጥንት ሰው አዝጋሚ ለውጥ ሂደት ውስጥ እጅግ ወሳኝ ለሆነው ለውጥ የመጀመሪያውን ምልክት ይሰጠናል ማለታቸውን የቢቢሲ ኒውስ ዘገባ ጠቁሟል። ላስ ቬጋስ በሚገኘው ኔቫዳ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ብራያን ዊልሞር በበኩላቸው የመንጋጋው አጥንት መገኘት የሶስት ነጥብ ሁለት ዓመት ዕድሜ ካላት ብርቅየዋ ሉሲ ወይም ድንቅነሽ ጋር የማያወላዳ ግንኙነት እንዳለው ያመለክታል ብለዋል። የሁለት ነጥብ ስምንት ዓመታት ዕድሜ ያለውን የታችኛው መንጋጋ አጥንት ሌዲ ገራሩ በተባለው አፋር ክልል ውስጥ በሚገኘው የምርምር ማዕከል አካባቢ ያገኘው ኢትዮጵያዊ ተማሪ ቻላቸው ስዩም ነው። ቅሪተ አካሉን ሲያይ በጣም እንዳስደመመው ለቢቢሲ ተናግሯል። የምስራቅ አፍሪቃ የጥንት ሰው ቅሪተ አካሎች የነበሩበት ወቅት በመሆኑ የመንጋጋውን አጥንት እንዳገኘሁ በጣም ጠቃሚ መሆኑን ተረዳሁ ብሏል ተማሪ ቻላቸው። ቅሪት አካሉ የታችኛው ግራ መንጋጋ አጥንት ሲሆን አምስት ጥርሶችም አሉት። ከዚህ ቀደም ደግሞ የሁለት ነጥብ ሰላሳ አምስት ሚሊዮን ዓመታት ዕድሜ ያለው የላይኛው መንጋጋ አጥንት በአፋር ክልል ሃዳር አካባቢ ተገኝቷል። ይህ አዲስ ግኝት የጥንት ሰውን የዕድሜ መስመር ወደ አራት መቶ ሺህ ዓመታት ገደማ ወደ ኋላ መልሶ ወደ ቅድመ ሰው ዘር እንደሚያስጠጋው ተገልጿል። ሌዲ ላይ የተገኘው አጥንት የጥንት ቅድመ ሰው መልክና እየተለወጠ የሄደው ገጽታ የተደባለቀ ይዘት ስላለው በሉሲ ዘመን ከነበረው ኋላ ወደ መጣው የጥንት ሰው የተደረገ ሽግግርን ያሳያል። ስለሆነም አዲሱ ግኝት የአዝጋሚው ለውጥ የዘር ግንድ ሊሆን ይችላል። በአጠቃላይ አዲሱ ግኝት በጥንት የሰው ዘር አዝጋሚ ለውጥ ሂደት ውስጥ ተጋርዶ የነበረውን አንድ ወሳኝ ጊዜን ገልጧል። አዲሱን የቅሪተ አካል ግኝትና የቆየውን አገናኝተን ስንመረምረው ለአንድ ሚሊዮን ዓመታት ጊዜ ምስጢራዊ ሆኖ የቆየው ዘመን የነበረውን ሁኔታ እንድንረዳ አስችሎናል ሲሉ የምርምሩ አካል የሆኑት በለንደን ዩኒቨርሲቲ ኮሌጅ የሚያስተምሩት ፕሮፌሰር ፍሬድ ስፖር እንደተናገሩ ቢቢሲ ኒውስ ላይ የወጣው ዘገባ ጠቁሟል። አድማጮች የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ መጨረሻው የምሽቱ ቅንብር እናልፋለን። የ2007 አጠቃላይ ምርጫ በተቃረበበት በዚህ ወቅት በኦሮሚያ የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት ስራውን አቁሟል ሲሉ በክልሉ የሚንቀሳቀሱ ስድስት የፖለቲካ ፓርቲዎች አማረዋል። ከምርጫው ጋር በተያያዘ በአባሎቻቸው ላይ እንግልትና ወከባ እየደረሰ መሆኑን የጠቀሱት እነዚሁ ፓርቲዎች ምክር ቤቱ ስራ በማቆሙ አቤት የምንልበት መድረክ አጥተናልም ብለዋል። እስክንድር ፍሬው ተከታዩን ሰፋ ያለ ዘገባ ልኳል። ሰሞኑን መግለጫ ያወጡት በኦሮሚያ ክልል የሚንቀሳቀሱ ስድስት ተቃዋሚ ፓርቲዎች በ2002 ዓ.ም የተረቀቀውን የምርጫ ስነ ምግባር ደንብ የፈረሙ ናቸው። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሚያ ነጻነት ብሔራዊ ፓርቲ፣ የመላ ኦሮሞ ህዝብ ዲሞክራሲያዊ ፓርቲ፣ የገዳ ስርዓት አራማች ፓርቲና የኦሮሞ ነጻነት አንድነት ግንባር የተሰኙት እነዚሁ ፓርቲዎች ደንቡ እየተተገበረ አለመሆኑን ገልጸዋል። ይህንኑ ደንብ መነሻ አድርገው የክልሉ ገዢ ፓርቲ የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት የሚገኝበት የጋራ ምክር ቤት አቋቁመው ሲንቀሳቀሱ መቆየታቸውን የፓርቲዎቹ አመራሮች አስታውሰዋል። ገዢው ኦህዴድና ስድስቱ ተቃዋሚዎች በወር አንድ ጊዜ መደበኛ ስብሰባ ማድረግ እንዳለባቸው፣ ከዚያ ባነሰ ጊዜም አስቸኳይ ስብሰባ መጥራት እንደሚችሉ ጠቅሰዋል። ምርጫ በተቃረበበት በዚህ ሰዓት ግን በወር አንድ ጊዜ የሚካሄደውም ቀርቷል ብለዋል። ከስድስቱ ፓርቲዎች አንዱ የሆነው የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋዬ ይህንኑ ያብራሩት። ወደ ስድስት ወር አብረን ስንንቀሳቀስ ቆይተን ባልታወቀ ምክንያት በሰበብ አስባብ ስብሰባ ላይ ነን፣ ግሩፕ ወደ አሜሪካ ሄዷል በሚል በገዢው ፓርቲ በኩል ለሁለት ወራት የጋራ ምክር ቤቱ ተቋርጧል። አሁን ደግሞ ያለንበት የምርጫ ወቅት ስለሆነና ችግሮች በየቦታው እየተከሰቱ ባሉበት ቦታ ላይ ችግሮችን በጋራ ለመፍታት አልቻልንም። ቢሮ የለንም። ቢሮ ሄደን ይሄ ችግር ደረሰ ብለን ለማመልከት አልቻልንም። የተዋቀረውም ኮሚቴ ቢሮ የለውም። ከዚህ አንጻር ምክር ቤቱ በጣም ስራ ጫና ባለበት ሁኔታ ላይ በመቋረጡ ስድስታችን ተሰብስበን የጋራ መግለጫውን ለማውጣት ነው የተገደድነው መደበኛው ስብሰባ ሳይቀር በዚህ የምርጫ ወቅት መቋረጡ በአባሎቻቸው ላይ ስለሚደርሰው እንግልት አቤት የሚሉበት መድረክ እንዳሳጣቸው አቶ ቶሎሳ ይናገራሉ። አሁን ባለው ሁኔታ ከፍተኛ ችግሮች ባሉበትና ምርጫን በተመለከተ እንቅስቃሴ ውስጥ አሉ። ፓርቲዎቹ በሙሉ በምርጫ ወቅት በቅስቀሳ ወቅት ነው። አሁን በጊዜ ሰሌዳ መሰረት እና በዚህ ጊዜ ችግሮች አሉ፣ በየወረዳው እየተከሰቱ ያሉ ችግሮች አሉ። ይህንን ችግሮች በጋራ ተቀምጠን መፍታትና መፍትሄ ማስገኘት ነበረብን። ይሄ አልሆነም፣ ቢሮውም የለም። በዚህ ምክንያት ኦልሬዲ ተቋርጧል ማለት ነው። የፓርቲዎቹ ቅሬታ የስብሰባው አለመካሄድ ብቻ አይደለም። የገዳ ስርዓት አራማች ፓርቲ ሊቀመንበር አቶ ሮበሌ ታደሰ እንደሚሉት ውጤት እያስገኘ አለመሆኑም ያሳስባቸዋል። አዋጁ እንግዲህ የፖለቲካ ፓርቲዎች ስነምግባር ደንብ አዋጅ 662 2002 በምርጫ ወቅት የሚከሰቱ ችግሮችን ለማፍታት ነው። እንግዲህ ፍርድ ቤት ሄደው ጊዜን ከመቃጠል እዛው ምክር ቤት ደረጃ ታይቶ ውሳኔ ለማግኘት ነው። አሁን ግን በኦሮሚያ ደረጃ የተቋቋመ ጋራ ምክር ቤት ከሌሎች ክልሎች የመጀመሪያው ነው እና ከፌደራል ቀጥሎ ነገር ግን ቢሰበሰብም ውጤት አላመጣም። በአባሎቻችን በተለይ በምክር ቤቱ አባላት ላይ የሚደርሱ በደሎች ምንም መፍትሄ አልሰጠንም። በአዋጁ የተቀመጡ ነገሮች አሉ። የጋራ ምክር ቤቱ ከክልል እስከ ወረዳ ደረጃ እንዲቋቋም ነው የተባለው። ለዛ ደግሞ የሚያስፈልጉ ወጪዎች የክልሉ ምክር ቤት ባጀት ይሸፍናል የሚል በአዋጁ ላይ የተደነገገ ነው። ይሄ እስካሁን ግን ምክር ቤቱ የኦሮሚያ ምክር ቤት ወይም ጨፌ ባጀትም አልመደብም። ለዛ የሚያስፈልጉትን ጽህፈት ቤት ይቋቋም ይላል ሰው አልተቋቋመም እና ተቋርጧል። እንግዲህ ያሉ ችግሮችን በጋራ ለመፍታት በጋራ ለማዋየት ከፍርድ ቤት ሄዶ አላስፈላጊ ክርክር ለማድረግ ነው አላማ የአዋጁ አላማ ውጭ እየሆነ ነው እና ስራው ቆማል ማለት ይቻላል። የኦሮሚያ ክልል ገዢ ፓርቲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በፓርቲዎቹ የቀረበውን መረጃ አይቀበልም። በኦሮሚያ ደረጃ በተቋቋመው የፓርቲዎቹ የጋራ ምክር ቤት ኦህዴድን ወክለው የሚሳተፉት አቶ ሞገስ ኢደኤ ይህንኑን ያንጸባረቁት ዙሪያ ላይ እኛ መረጃ የለንም። ከፓርቲዎቹም ጋር ሆነ ከምክር ቤቱ አባላት ጋር ሰላማዊ ግንኙነት ነው ያለን። የአላማ ልዩነት ቢኖረንም በሰላም አላማችንን ለማራመድ በጋራ እየሰራን ነው። ቅሬታቸውን እንደ ፓርቲያችን የምናውቀው ነገር የለም። አብረን እየሰራን ነው። ችግር ሲኖርም ወደ ታች ወርደን እያጣራን ትክክለኛ የሆኑትን ወዲያው የማስተካከል ስህተት የሆኑ መረጃዎችን ደግሞ ትክክለኛ እንዳልሆኑ ነው። አብረን አጣርተን ተስማምተን ነው እየሰራን ያለ ነው። ለምሳሌ ለሁለት ወራት ስብሰባው አልተካሄደም። በአሰራሩ መሰረት በየወሩ በመደበኛነት፣ አስቸኳይ ሁኔታዎች ሲያጋጥሙ ደግሞ ከዛም ባነሰ ጊዜ እንድንገናኝ ነው ሀሳቡ። ነገር ግን አሁን ሁለት ወር ሆኖታል ከተሰበሰብን ነው። የተቃዋሚ ፓርቲዎቹ ቅሬታ አቶ ሞገስ አንድ ወር ነው አንደኛው። በየወሩ በሰላሳ ነው የምንገናኘው። ያ ሁለተኛ የሚሉት ገና ቀኑ አልደረሰም። ዛሬ ሀያ ስድስት ነው፣ በሰላሳ ነው የሚካሄደው። እሱ አይቆጠርም። በመሀል ላይ አንድ ወር የጥር ላይ ተቋርጧል እነሱ እንዳነሱት። ይህም ስራው አልተቋረጠም፣ አብረን እየሰራን ነው። በአንድ ስብሰባ መካከል ምክር ቤቱ የወሰናቸውን ውሳኔዎች የተወከሉ ፓርቲዎች አሉ፣ ሶስት ፓርቲዎች። እነዚህ እየተገናኘን እለታዊ ስራዎችን እየሰራን ነው። የተቋረጠ ስራ የለም። ስብሰባ ግን ለአንድ ወር የተዘለለ አለ ያም በስምምነት የተቋረጠ ነው እንጂ ሆን ተብሎ በገዩ ፓርቲ ወይም ከኛ ፓርቲ ጋር በሚያያዝ የተቋረጠ ጉዳይ አልነበረም። ለምሳሌ አቶ ሞገስ እዚህ አገር አቀፍ ደረጃ የተቋቋመው የሥነ ምግባር ደንቡን በፈረሙ ፓርቲዎች የተቋቋመው የፖለቲካ ፓርቲዎች የጋራ ምክር ቤት ዘጠኝ አባላት ያሉት ያደግን ጨምሮ በየጊዜው ይሰባሰባል። አስቸኳይ ሁኔታዎች ሲያጋጥሙም እንደዚሁ ስብሰባዎች ያደርጋል። እኛ ግን በዚህ በምርጫ ወቅት እንኳን ቶሎ ቶሎ እየተገናኘን አይደለም፣ ችግሮቻችንንም የምናሰማበት መድረክ አጣን ሲሉም ያማርራሉ። እንግዲህ መሰረታዊ ጉዳይ የተስማማ ነው። ችግሮች ሊኖሩ ይችላሉ። ችግሮች ሲኖሩ ደግሞ ከመሰረቱ ለመፍታት ምክር ቤቱ በክልል ደረጃ ብቻ ተንጠልጥሎ መቀመጥ እንደሌለበትና በዞንና በወረዳ ማቋቋም እንዳለብን ብዙ ጊዜ እንገመግማለን። የተወሰኑ ዞኖች ላይ አቋቁሞ በደህና ሁኔታ እየሰሩ ነው ያሉት። አንዳንድ ቦታ ላይ አንዳንዱ ፓርቲ አባል የለውም። አንዳንድ ቦታ ላይ ደግሞ ተቀራርቦ ምክር ቤት ለማቋቋም ጊዜ የማጓተት ነገር ነው ያለው። ችግሩ በዚህ ነው የሚፈታው እንጂ ዋናው ምክር ቤት ክልል ላይ በየወሩ ወይ በየሁለት ሳምንቱ በመሰብሰብ የሚፈታው ነገር የለም። የሚመጡ ነገሮች አንዳንዶቹ ያልተጣሩ መረጃዎች ናቸው። ይሄንን የምንፈታው መዋቅር በመዘርጋት ብሶ ከመጣም ደግሞ ቡድን አደራጅተን ወደ ታች ወርዶ እንዲያጣሩ፣ በተጨባጭ መሬት ላይ ያለውን እንዲያጣሩ እያደረግን ነው። እየሰራ ነው ያለ ነው። አስቸኳይ ነገር ሲኖርም አድርገናል። እንደተባለው አይደለም። እኛ ከፌዴራሉም ኮፒ ማድረግ አይደለም። እንደ ተጨባጭ ሁኔታ ወሩን የማይጠብቅ ጉዳይ ሲገጥመን አቋርጠን ጠርተናል። ባለፈው በአንድ ዞን አካባቢ ተፈጠረ በተባለ ጉዳይ ላይ ክስ ቀርቦ ከተለያዩ ፓርቲዎች ቡድን አደራጅተን ልከን ያ መረጃ ስህተት እንደነበረና ከማንም ፖለቲካ ድርጅት ጋር እንደማይያያዝ ገምግመን ምክር ቤቱ አስቸኳይ ጉባኤ አካሂዶ መረጃውን ለአባላትና ለሕዝብ ይፋ አድርገናል። የመጨረሻ አደርገዋለው። አቶ ሞገስ አቃለው ከስራ እየተመለሱ መንገድ ላይ ሆነው እያናገሩኝ ነው። ለምሳሌ አለመሰብሰቡ ብቻ አይደለም፣ አለመሰበሰባችን ብቻ አይደለም የሚያሳስበን ተሰብስበንም መፍትሄ እያገኘን አይደለም። በምክር ቤቱ ለምሳሌ ምርጫ ተቃርቧል። በአባሎቻችንም ላይ ወከባዎችና እንግልቶች እየተካሄዱ ነው። መድረኩ ግን ይሄ የጋራ ምክር ቤቱ እነዚህን ችግሮች እንኳን እየፈታልን አይደለም። ብንሰበሰብም መፍትሄ የማናገኝበት ሁኔታም አለ ሲሉም ያማርራሉ። ስድስቱ ተቃዋሚ ፓርቲዎች ምንድን ነው የእናንተ ምላሽ፣ በኦህዴድ በኩል እንግዲህ በዚህ ዙሪያ ላይ ህጉ የሚፈቅደው እና በእኛ በምክር ቤቱ ደረጃ እንደ ገዢ ፓርቲ ደግሞ መንግስት ሊያሟላላቸው የሚገባ ነገር አብረን እየጠየቅን አብረን መልስ እያገኘን ነው ያለ ነው። ከህግ ውጭ እንደሚጠየቁ ጉዳዮች ግን ምላሽ ሊያገኙ አይችሉም። ለምሳሌ እንደ ፌዴራል ሀብት የሚከፋፈል ለፓርቲዎች ሀብት የሚከፋፈል አለን ለክልል ፓርቲዎች እኛ አላጠቃለልንም። የምት ጥያቄ የሚነሳ ነገር አለ። ህጉ ከፈቀደ ያንን በጋራ ጠይቀን ሊያገኙ እንደሚችሉ ከሚመለከታቸው አካላት ጋር እየተነጋገር ነው። እንደ ክልል ደግሞ መደገፍ ያለባቸው በምን እንደሆነ ለይተን ክልሉን መንግስት ጠይቀን እስካሁን ድረስ በርካታ ስብሰባዎችን፣ በርካታ የማጣራት ስራዎችን አካሄደናል። ይህን የምናካሄደው በክልሉ ክልሉ መንግስት በመደበልን በጀት ነው ስለዚህ እነዚህን ምላሽ እያገኘን አልተደገፍንም፣ ምላሽ አላገኘንም የምለው ነገር ምናልባት ለእኔ አዲስ ነው። ይህንን በምክር ቤት ደረጃ አሁንም አጀንዳ ይዘን ተወያይተንበት ገምግመን ምክር ቤቱ የሚይዝበት አቋም ነው የሚሆነውና እንደ እኛ ፓርቲ ችግር አለ ብዬ አልወስድም። እንግዲህ ወደፊት በጉዳዩ ላይ በሰፊው እንደምናወራ ተስፋ አደርጋለው። አቶ ሞገስ ኢደዬ በኦሮሚያ ክልል ደረጃ በተቋቋመው የፖለቲካ ፓርቲዎች ጋራ ምክር ቤት የኦህዴድ ተወካይ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ነን። በጣም አመሰግናለሁ። አድማጮች፣ የማጠቃለያ ዜና አሰምተን የፕሮግራም ማሳሰቢያም አቅርበን ነው የምንሰናበተው። ለዛ ሁሉ ታዲያ ጥቂት ደቂቃዎች ስላሉ የቀድሞዋን አርቲስት አስናቀች ወርቁን አቤት አቤት ምስም አቤት አቤት አቤቤት አቤአቤት አቤ ቤት እግዜራ አቤት አቤት አቤት አቤት አምላክ አቤት አቤት የሰማዩ ጌታ የምደሮቁ ባለቤት የምወደውን ልጅ አርገልኝ የጉረ ቤት አቤት አቤት

ታዋቂዋ የክራር ባለሙያ ሟቸው አስናቀች ወርቁ ነበረች አቤት አቤት ያለችው አድማጮች የፕሮግራም ማሳሰቢያ እናስከትል የዩናይትድ ስቴትስ ፍትህ ሚኒስቴር በዚህ ሳምንት በፈርግሰን ሚዙሪ የፖሊስ መሥሪያ ቤት ላይ ያጠናቀረውን መረጃ ይፋ አድርጓል ወጣቱ ጥቁር አሜሪካዊ ማይክል ብራውን በፖሊስ ጥይት ተደግቦ ከተገደለ በኋላ በመላው ዩናይትድ ስቴትስ የተቃውሞ ሰልፎች ሲካሄዱ ነው የሰነበቱት። በግድያው የተጠረጠረው የፖሊስ ባልደረባ በሕዝብ በተመረጠ የፍርድ ሸንጎ ሳይከሰስ በነጻ ቢሰናበትም የፍትሕ ጥያቄው ግን በዚያ አልተቋጭም። የፍትሕ ሚኒስቴሩን ምርመራ ውጤት በሄኖክ ሰማእግዜር ዘገባ እንቃኛለን። በማስከተልም በጥቁር አሜሪካውያን ማኅበረሰብ አባላትና በፖሊስ መካከል ያለውን ጥርጣሬ የተመላውን ዘመን የጠገበ ግንኙነት በአንድ በኩል የዜጎችን ሕገ መንግሥታዊ መብት በሌላው የሚመረምር ሌላ ትንታኔ ደግሞ ባሉላ ከበደ ከባለሙያ ጋር የተካሄደ ውይይት እንመለከታለን። ነገ ቅዳሜ ይቀርባል። ተከታተሉ። አሁን አጫጭር የማጠቃለያ ዜናዎችን ከአዲሱ አበበ እንስማ። በአባይ ውሃ አጠቃቀምና በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ኢትዮጵያ፣ ግብፅና ሱዳን ካርቱም ውስጥ ባካሄዱት የሦስትዮሽ ስብሰባ ከስምምነት መድረሳቸውን ሁለት የዜና ምንጮች ፓኪስታን ላሆር የሆነው የኢንተርኔት ጋዜጣ ዴይሊ ታይምስ እና የኢትዮጵያው ፋና ገለጡ። አንድ ከአፍሪካ ህብረት ሾልኮ የወጣ ዜና የደቡብ ሱዳን መሪና ተቀናቃኛቸው ከሽግግር መንግስቱ እንዲወገዱ ነገር ግን ያቺ በጦርነት የታወከች አገር በአፍሪካ ህብረት ቁጥጥር ስር እንድትውል ጥሪ አቀረበ። ካሜሮን ከናይጀሪያ ጽንፈኛ ቡድን ቦኮ ሃራም የሽምቅ ጥቃቶች ከቀያቸው ለተፈናቀሉ ቁጥራቸው ከሰባ ሺህ በላይ ተማሪዎች 200 የመማሪያ ክፍሎች የመኝታ መጸዳጃዎችን ጨምሮ ለመገንባት የሚውል 8 ሚሊዮን ዶላር ወጪ መደበ። በሌላ በኩል የናይጄሪያው አማጺ ቡድን የቦኮ ሐራም ነውጠኞች ጠንካራ ይዞታቸው በሚገኝበት በጓዛ አዛ ከተማ እየተሰባሰቡ ናቸው። ሌሎች አካባቢዎች ያሉ ኃይሎቻቸውንም ወደዚሁ ስፍራ እየሰበሰቡ መሆናቸው ታውቋል። የተባበሩት መንግስታት ሞሮኮ ውስጥ የሚያካሄደው የሊቢያ የሰላም ውይይት ዛሬ አርብ ሁለተኛ ቀኑን ይዟል። ስምምነት ላይ ሳንደርስ አንቀርም ይላሉ በተባበሩት መንግስታት የሊቢያው ልዑክ። ከእስራኤል ጋር የተያዘው የደህንነት የጋራ ትብብር እንዲቋረጥ የፍልስጤማውያን ነጻነት ድርጅት ለፕሬዝዳንት መሐመድ አባስ ጥሪ አቀረበ። እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ሰሜን ኢራቅ ውስጥ በምትገኘው በጥንታዊቷ የአሲሪያ ከተማ ኒምሩድ ላይ ያካሄዱት ጥቃት ቅርስን ለማውደም የተቃጣ የጦር ወንጀል ነው ሲል ዩኔስኮ ድርጊቱን አወገዘ። ሩሲያዊው ተቃዋሚ መሪ አሌክሲ ናቫሊን ከ15 ዓመታት እስራት በኋላ ዛሬ አርብ ተለቀቁ። ናቫሊን የታሰሩት የሰላማዊ ሰልፍ ጥሪ የሚገልጽ በራሪ ወረቀት በአንድ ባቡር ጣቢያ አካባቢ ለሕዝብ ሲበትኑ ተገኝተው ነው ተብሏል። በመጨረሻም ዩናይትድ ስቴትስ ውስጥ የስራ አጡ ቁጥር በዚህ ባለፈው የአውሮፓውን ወር የካቲት ቀንሶ ሁለት መቶ ዘጠና አምስት ሺህ የስራ ዕድሎች ተፈጥረዋል። ዛሬ አርብ ይፋ የሆነው የሰራተኛ ጉዳይ ሚኒስቴር መግለጫ እንደሚያመለክተው የስራ ዕጥ ቁጥሩ በአምስት ነጥብ አምስት ከመቶ ቀንሷል። ይህም ካለፈው ዓመት ጋር ሲነጻጸር በአንድ ከመቶ ከፍ ያለ ነው። የተፈጠሩት የስራ መስኮች ብዙዎቹ የተገኙት ከልዩ ልዩ የምግብ ቤት፣ የንግድ ድርጅት፣ የህንፃ ስራ መስክና ከጤና ጥበቃ ተቋማት ናቸው። የምጣኔ ሀብት ጠበብት ከተነበዩት የላቀ የስራ መስክ እንደተከፈተም ነው የሚኒስቴሩ መግለጫ የሚያመለክተው። ጠቅላላ ዜና ማሰማት ፕሮግራማችን በዚሁ አበቃ። አድማጮች፣ የነገ ቅዳሜን ዝግጅት ቀደም ሲል ገልጸናል። እሁድ በየ15ቱ ቀን በፈረቃ የሚቀርበው መስታወት መኖሩን ለማስታወስ እወዳለሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እንግዲህ እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበ ነን ያስተናገርናችሁ። ሰላም ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።